ጥያቄ 19 አላሁ አክበር፣ አላህ ከፍ ያለ ነው ማለት ምን ማለት ነው? መልስ ይህ ማለት ጥራት የተገባው አምላካችን አላህ ከሁሉም በላይ ይበልጥ ታላቅ፣ ልዑልና ሁሉንም አሸናፊ ነው ማለት ነው።